ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር በአንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጳጉሜ 5 2011 ዓ ም ስርጭታችን ጀመረ። ስድሳ አምስት እንሆናለን የሚሉ ፓርቲዎች በቅርቡ በህዝብ ተወካዮች ምክር ቤት የጸደቀውን የምርጫና የፖለቲካ ፓርቲዎች ህግ አፋኝ ነው በማለት ስራ ላይ እንዳይውል ጠየቁ። በቅርቡ በኢፍድሪ ህዝብ ተወካዮች ምክር ቤት የጸደቀው የምርጫና የፖለቲካ ፓርቲዎች ህግ የዜጎች መሠረታዊ የመደራጀት እና የመምረጥ የመመረጥ፣ ሐሳብን በነፃነት የመግለጽ መብት የጣሰ አፋኝ ህግ ስለሆነ በሥራ ላይ እንዳይውል አጥብቀን እንጠይቃለን። ወይዘሮ አስባለ ኃይሉ ይባላሉ። ፓርቲዎቹ ያወጡትን መግለጫ በንባብ ካሰሙበት የተወሰደ ነው። በአብይ ርዕስ ዘገባ ይዘናል። ሀሎ አምባሳዶር ማይክ ሄሎ አምባሳደር ማይክ ነኝ። ለእርሱና ለቤተሰቦ የደስታ የጤናና የብልጽግና አዲስ ዓመት እመኛለሁ። መልካም አዲስ ዓመት። በኢትዮጵያ ዩናይትድ ስቴትስ አምባሳደር ማይክል ራይነር ካስተላለፉት የእንኳን አደረሳችሁ መልእክት የተቀነጨበ ነው። ይዘነዋል። ለአርዕስተ ዜናው ቆንጅት በሳንሱር አድራጊነት ኤርትራ በዓለም አቻ የላትም ሲል ለጋዜጠኞች ደህንነት የሚሟገተው ሲፒጄ ዛሬ ባወጣው ሪፖርት አስታወቀ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪያቸውን ጆን ቦልተንን ከስራ አስወግደዋቸዋል የሚሉትና ሌሎችም አሉን። አመሰግናለሁ ቆንጂት ለዘገባው። ጤና ይስጥልኝ! ክቡራትና ክቡራን እንደምናመሻችሁ። እያስተናገድናችሁ ያለ ነው ቆንጂት ታዬና እኔም ሰሎሞን አባተነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሐሪክ ብላችሁ ተከተሉን አዳምጡ። በአሃዱ ራዲዮ 94.3 ላይም በቀጥታ ስርጭት ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኤርትራ በመገናኛ ብዙኃን ሳንሱር አቻ የላትም ተባለ። ለጋዜጠኞች ደህንነት የሚሟገተው ሲፒጄ ባወጣው ሪፖርት ከአስሩ እጅግ አፋኝ ሀገሮች በአንደኝነት ደረጃ ፈርጇታል። የቪኦኤው ወይን ሊ ያጠናቀረው ዘገባ አለ። አዳነች ፍሳይ ታቀርባለች። የኤርትራ መንግስት የሀገሪቱን የስርጭት ሚዲያንና የድረ ገጽ የመረጃ ምንጭን በጥቅሎች ከመቆጣጠሩም በላይ ከሰሐራ በመለስ ካሉት ሀገሮች ጋዜጠኞችን በማሰር በኩል የከፋ ስም አለው ሲል ለጋዜጠኝነት መብት የሚሟገተው ድርጅት ገልጿል። ካለፈው ታሳስ ወር ወዲህ ቢያንስ 16 ጋዜጠኞች እንደታሰሩ ዘገባው ጠቅሷል። ኮሚቴ ቱ ፕሮቴክት ጆርናሊስትስ በእንግሊዝኛ ጽሮት ሲፒጄ የተባለው ድርጅት የሙገታ ክፍል ስራ አስኪያጅ ኮርትኒ ሮጅ ያብራራሉ። So Eritrea is really close to an information black hole. There's virtually no independent journalist journalism there. ኤርትራ መረጃ የሚገኝባት ሀገር አይደለችም። ነፃ ጋዜጠኝነት የሚባል ነገር የለም። መንግስት የዲጂታልና የአካል የጭቆናና የሳንሱር ዘዴዎችን ይጠቀማል። ማንኛውም አይነት ነፃ መረጃ ወደ ሀገሪቱ እንዳይገባና እንዳይወጣ ያግዳል። የማንኛውም ጋዜጠኛ እንቅስቃሴ ይገደባል። ስለ ሀገሪቱ የሚገለጽ ወሬ ቢኖር በስደት ያለ ሚዲያ የሚያስተላልፈው ነው ሳንሱር በከፍተኛ ደረጃ ይጠብቅባቸዋል በተባሉት ኤርትራ ሰሜን ኮሪያ ና ቱርክሜኒስታን ሚዲያው በመንግስት አፈቀላጤነት ያገለግላል ማንኛውም አይነት በነጻ ጋዜጠኝነት የሚሰራ ሚዲያ ካለ በውጭ ሀገራት ሆነው የሚሰሩት ናቸው ይላል የሲፒጄው ዘገባ አለም አቀፍ የሰብአዊ መብት አዋጅ ማንም ሰው የዜና ተደራሽነት ማግኘትና ሀሳብን በነጻ የመግለጽ መብት አለው ይላል በአስከፊ ሚዲያ አያያዛቸው የተጠቀሱት አስር ሀገሮች ግን ነጻ ሚዲያን በማገድ ወይም ሳንሱር በማጥበቅ ጋዜጠኞችን በማስፈራራት በማሰር በዲጂታልና በአካል በመከታተልና እንዲሁም ሌሎች የማዋከብ ዘዴዎችን በመጠቀም ዓለም አቀፉን እወጃ ረግጧል ሲል የሲፒጄው ዘገባ አስገንዝቧል። ሳንሱር እጅግ ይጠብቅባቸዋል ከሚባሉት አስር ሀገሮች መካከል ኢኳቶሪያል ጊኒ፣ ቤላሩስና ኩባ ይገኙባቸዋል። አብዛኞቹ ሳንሱር እጅግ የሚጠብቅባቸው ሀገሮች ዘመን ያለፈበትን የጭካኔ ተግባር ከዘመናዊ ቴክኖሎጂ ጋር አጣምረው ተቃውሞን ለማፈን ለማፈንና ሚዲያን ለመቆጣጠር እንደሚጠቀሙበት ዘገባው አውስቷል። በሌላ ዜና ኤርትራ በሕገወጥ መንገድ የተገኘ ገንዘብን በሕጋዊ ሽፋን ማንቀሳቀስንና ሽብርተኛ ቡድኖች ገንዘብ እንዳያገኙ ለመታገል ደግሞ ጥሩ ዓለም አቀፍ የባንክ ስርዓትን ለመከተል የምታደርገውን ጥረት ዩናይትድ ስቴትስ ትደግፋለች ሲሉ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ተናገሩ። የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትሩ ናዥ ይህን ያሉት የምስራቅና የደቡባዊ አፍሪካ ሀገሮች ጸረ የህገወጥ ገንዘብ ማጽዳት ስብስብ አባል ሀገሮች ሚኒስትሮች ኤርትራን በታዛቢ አባልነት መቀበላቸውን ተከትሎ በትዊተር ባወጡት አስተያየት ሲሆን የቡድኑ ሙሉ አባል ለመሆን የመጀመሪያ እርምጃ ብለውታል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪያቸውን ጃን ቦልተንን አባረሩ። ፕሬዚደንቱ ዛሬ በትዊተር ገጻቸው ባስነበቡት ቃል ጆን ቦልተንን ከአሁን ወዲያ በዋይት ሀውስ አገልግሎትህ አይፈለግም ብዬ ትናንት ማታ አስታውቄዋለሁ። በሚያቀርባቸው ሐሳቦች ብዙዎቹ በጣም የማልስማማባቸው ናቸው። ብዙዎቹ የአስተዳደሪ አባላትም ጭምር አይስማሙም። ስለዚህ ሥራ እንዲለቅ ጠይቄው ዛሬ መልቀቂያውን አቅርቦልኛል ብለዋል። ቦልተንን ስለ አገልግሎታቸው ያመሰገኗቸው ፕሬዚደንት ትራምፕ በሚቀጥሉት ሳምንት በሚቀጥለው ሳምንት ተተኪያቸውን እንደሚሾሙ አስታውቀዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሩሲያ ባለፈው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ላይ ተጽዕኖ ሊያሳድር የሚችል ዘመቻ እንድታካሂድ ፕሬዝደንቷ ቭላዲሚር ፑቲን ማዘዛቸውን ለመመርመር ሲከናወን በነበረው ስራ ውስጥ ቁልፍ ቦታ የነበረው ለ ክሬምሊን ቤተ መንግስት ቅርብ የሆነ ባለ ከፍተኛ ስልጣን ምንጭ እንደነበረው የዩናይትድ ስቴትስ ማዕከላዊ የስለላ ተቋም ሲአይኤ አስታወቀ። አሜሪካውያኑ የዜና አውታሮች ሲኤንኤን እና ኒውዮርክ ታይምስ ይዘው በወጡት ሪፖርቶች ላይ የዚያን ምንጭ በስም ባይጠቅሱም በርካታ የሩሲያ መገናኛ ብዙሃን ግን ማንነቱን እየገለጹ ሲዘግቡ እንደነበር ታውቋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬም ሞስኮ ላይ በሰጡት መግለጫ በሩሲያውያኑ ዘገባዎች ውስጥ የተጠቀሰው ግለሰብ ፕሬዝደንቱ ቢሮ ውስጥ ይሰራ የነበረ ከፍተኛ ስልጣን የሌለውና ከሚስተር ፑቲን ጋርም የማይገናኝ እንደነበረ፣ ከብዙ አመታት በፊት የተባረረ ሰው መሆኑን ተናግረዋል። የተባለው ግለሰብ ሩሲያን ለቆ እንዲወጣ ቀደም ሲል ቀርቦ የነበረውን ግብዣ ሳይቀበል መቅረቱን፣ ነገር ግን የዛሬ ሁለት አመት በግድ እንዲወጣ መደረጉን ሁለቱም የአሜሪካ የዜና ምንጮች ዘግበውታል። ብዙ ዋጋ አለው የተባለውን ግለሰብ ከሩሲያ በግድ ለማውጣት የተወሰነው በከፊልም ፕሬዚደንት ዶናልድና ያስተዳደራቸው አባላት ሚስጥራዊ መረጃዎችን ያለ አግባብ ሊያዝረከርኩ ይችሉ ይሆናል ከሚል ስጋት መሆኑን ሲኤንኤን ተናግሯል። ይሁን እንጂ ውሳኔዎቹን የሚያሳልፈው በተጨበጡ ትንታኔዎችና በአሳማኝ ማስረጃዎች ላይ ብቻ ተመስርቶ መሆኑን በመግለጽ ሲአይኤ የሲኤንኤንን ዘገባ አጣጥሎታል። ሰሜን ኮሪያ ከዩናይትድ ስቴትስ ጋር የኒውክሌር መሳሪያዎቿን የሚመለከተው ንግግር እንዲቀጥል ሀሳብ ካቀረበች ከሁለት ሰዓታት በኋላ ሁለት የአጭር ርቀት ተወን ጫፊ ሚሳይሎች መተኮሷ ተገለጸ። ሰሜን ኮሪያ ለአንድ ዓመት ተኩል ያህል አቋርጣ የነበረውን የሚሳይል ሙከራ ባለፈው መያዝያ መጨረሻ ከጀመረች ወዲህ ይህ የዛሬው አስረኛው ሙከራዋ መሆኑ ነው። በመጨረሻም የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ከመደበኛ ጊዜ ሰሌዳው አስቀድሞ ምርጫ በማስፈጸም ሀገሪቱ ከአውሮፓ ሕብረት የምትለያይበትን አካሄድ አስመልክቶ የተፈጠረውን ጭቅጭቅ ለመስበር ያደረጉት ሙከራ በፓርላማው ለሁለተኛ ጊዜ ውድቅ ሆኖባቸዋል። ጠቅላይ ሚኒስትሩ እንደ አውሮፓውያን ጥቅምት አስራ አምስት ቀን ምርጫ እንዲያካሄድ እንዲካሄድ ቅስቀሳ ሲያደርጉ ነው የቆዩት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጳጉሜ 5 2011 ዓም ምሽት ፕሮግራም ነው። የአባ የአባገዳዎች ኅብረት የእርቅ ሳምንት አወጁ። ቱርባና ጉያ ሰጋሜ ካሴ ሀጋ ደሞ ለማቲት በረኩመ ለማፊ ቁጠለማካን ቶርቤ አራራ ጀነ ጎቶ ለብሰን ከመስከረም 9 አንስቶ እስከ መስከረም 22 2012 ድረስ የእርቅ ሳምንት ብለን ስናውጅ በኦሮሚያ ውስጥ የሚኖሩ ብሔር ብሔረሰቦች ህርቅ እንዲያወርዱ፣ በኦሮሚያ አጎራባት የሚኖሩ ብሔር ብሔረሰቦች ህርቅ እንዲያወርዱ። ክብራትና ክቡራን አድማጮች ይህ በሁለተኛው አጋማሽ ከምናቀርባቸው ዘገባዎቻችን አንዱ ነው። የዓመቱን መጨረሻ ቀን የሚመለከቱ ዘገባዎች እንዲሁም ሌሎችም በርካታ ዘገባዎችና ዝግጅቶችን ይዘንላቸዋል። የአዲስ ዓመት መቃረቢያ ሙዚቃም ጊዜ እንዳገኘን ጣል ጣል እናደርጋለን ከፕሮግራሙ መሪ ጋር በመሆን አሃዱ ራዲዮ ላይ 94.3ም ታገኙናላችሁ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። 65 እንሆናለን የሚሉ ፓርቲዎች በቅርቡ በህዝብ ተወካዮች ምክር ቤት የጸደቀውን የምርጫና የፖለቲካ ፓርቲዎች ህግ አፋኝ ነው በማለት በስራ ላይ እንዳይውል ጠይቀዋል። ከህግ መውጣቱ ጀርባ ሴራና ጸረ ዲሞክራሲ እንቅስቃሴ አለ የሚሉት እነዚህ ፓርቲዎች ድምጻችን ይሰማ የሚል እንቅስቃሴ በቅርቡ እንደሚጀምሩም አስታውቀዋል። መለስካቸው አመሃ ዝርዝሩን ይዟል። ዛሬ ከቀትር በፊት ከስልሳ አምስት የማያንሱ ፓርቲዎች ይፋ እንዳደረጉት የሚናገረው የጽሑፍ መግለጫ እንደሚለው የመምረጥ የመመረጥና የመደራጀት መብት ለፖለቲካ ፓርቲዎች ብቻ የሚያገለግሉ መብቶች አይደሉም፣ የዜጎች ሰብአዊም ሆነ ዴሞክራሲያዊ መብቶች ናቸው ይላል። አክሎም እነዚህ መብቶች በአንድ ወይም በሌላ አካል የሚሰጡ ሳይሆኑ በተፈጥሮ በህጋዊ መንገድ የሚገኙ መብቶች ናቸው ይላል መግለጫው። መንግሥት በዚህ ረገድ ለውጡ እንደተጀመረ ቃል በገባው መሠረት የፖለቲካ ምህዳሩን የማስፋት ተግባሩን እንዳልተወጣም የፓርቲዎቹ መግለጫ ይጠቁማል። እንዲያውም የነበረውን የዴሞክራሲያዊ ሥርዓት መልሶ የመትከል ጉዞ መጀመሩን በሕግ ሽፋን በገሃድ እያረጋገጠ ይገኛል በማለት መግለጫው ጠንካራ ነቀፋ ይሰነዝራል። በቅርቡ በሕዝብ ተወካዮች ምክር ቤት የታወጀውን የምርጫ የፖለቲካ ፓርቲዎችና የሥነ ምግባር አዋጅን መሠረታዊ መብቶችን የሚጥስ ነው ሲል በስራ ላይ እንዳይውል ጥሪ አቅርበዋል። መግለጫውን በንባብ ያሰሙት ወይዘሮ አስካል ኃይሉ ከኢትዮጵያ ህብረ ሕዝብ ንቅናቄ ነበሩ። በቅርቡ በኢፌዴሪ ሕዝብ ተወካዮች ምክር ቤት የጸደቀው የምርጫና የፖለቲካ ፓርቲዎች ህግ የዜጎች መሰረታዊ የመደራጀትና የመምረጥ፣ የመመረጥ ሀሳብን በነፃነት የመግለጽ መብት የጣሰ አፋኝ ሕግ ስለሆነ በስራ ላይ እንዳይውል አጥብቀን እንጠይቃለን። ሕጉ የኢትዮጵያ ዜጎች የፖለቲካ ድርጅቶች፣ ኃይሎች የታገሉለት መስዋዕት የከፈለበት ሰላም አንድነትና ዲሞክራሲ ብሎም የዜጎች ነጻነት ከምንጊዜውም በላይ አደጋ ላይ የሚጥል ስለሆነ በስራ ላይ ከመዋሉ በፊት በተገቢው ሁኔታ እንዲሻሻል ለማድረግ ወደ ውይይት ጠረጴዛ እንዲመለስ አጥብቀን እንጠይቃለን። መግለጫውን በመንትራስ ጋዜጠኞች ለተጨማሪ ማብራሪያ ጥያቄዎች ሰንዝረዋል። የተጠቀሰው አዋጅ መሠረታዊ የዜጎችን የመምረጥና የመመረጥ መብት እንዲሁም የመደራጀት መብት የሚጨፈልግ ነው ሲባል የትኞቹን አንቀጾች የተመለከተ ነው? እንዴትስ ባለ ሁኔታ ነው መብቶቹ የሚገደቡት የሚለው የአንዱ ጋዜጠኛ ጥያቄ ነበረ። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ መሪና የስብስቡ ኮሚቴ ሰብሳቢ አቶ መርሻ ዮሴፍ ምላሽ ሰጥተዋል። የምርጫ ስርዓትን እንደ ምሳሌ አንስተዋል። የአብዛኛ ብልጫና የተመጣጣኝ ብልጫ ስርዓቶች የፖለቲካ ተቃዋሚ ድርጅቶችንና ገዢ ፓርቲውን ሲያወዛግቡ የቆዩ መሰረታዊ ሾዎች ናቸው እና የአብላጫ ድምፅ ከተባለ አንድ ድርጅት ጠቅሎ ሁሉንም እየያዘ የሚገዛበት ሁኔታ ስላለ የተመጣጣኝ የምርጫ ስርዓት መኖር አለበት በሚል የፖለቲካ ድርጅቶች ሲያቀርቡት የቆየ ሲከራከሩበት የቆዩ መሰረታዊ የሆነ ጥያቄ ነው። ይሄንን ነገር ይሄ የምርጫ ህግ ምንም ቁብ ሳያስገባ ወይም በደንብ ከንሲደር ሳያደርገው ዘሎታል እና ይህ አወዛጋቢ ጥያቄ ሆኖ ምርጫ መደረግ የለበትም የሚለው የፖለቲካ ድርጅቶች በነገራችን ላይ ቁጥራችን አሁን የተሰባሰብነው ወይም የፈረሙት ስልሳ አምስት ሲሆኑ እንጂ የፖለቲካ ድርጅቶች ሰባ አምስት ከመቶ ይህንን ይደግፉታል። ይህን አቋማችን ይህም ምርጫ ህግ ይቃወሙታል። አቶ ምርሻ ጨምረው እንዳባሩት ይህ ህግ አስቀድሞ የተፈጸመን ድርጊትና ህጋዊ የነበረን አሰራር በአዲስ ህግ ህገ ወጥ የሚያደርግ በእንግሊዝኛ አጠራሩ ሬትሮአክቲቭ ህግ ነው ብለውታል። በቀድሞ ህግ ሲንቀሳቀሱ የነበሩ ችን ህገ ወጥ ያደርጋቸዋል ሲሉም አብራርተዋል። ይሄኛው ህግ ግን ህጋዊ ሆኖ የተመዘገቡ የፖለቲካ ድርጅቶችን ሁሉ ህገወጥ ናችሁ፣ እንደገና ተመዝገቡ፣ እንደገና አሰባስቡ የሚል ግዴታ ነው የሚጭንባቸው። ስለዚህ ምርጫ ተቃረበ ሲባል በአንድ በኩል ለምርጫ መዘጋጀት ያለባቸውን ፖለቲካ ድርጅቶች ከጨዋታ ውጭ የሚያደርግ ሌላ ስራ ይዞላቸው ነው የመጣው። ይሄ ምህዳርን ማስፋት በህግ መሰረት በፖለቲካው መጫወትን አይደለም የሚያሳየው። ሌሎ ችን በሌሎች ላይ ወይም ችግር ፈጥሮ እነሱ ወሌላ ስራ ላይ እንዲባዝኑ አድርጎ የራስን ዝግጅት ለፖለቲካ ለምርጫው መዘጋጀትን ነው እንትን የሚለው የሴራ ፖለቲካም የሚባለው እንደዚህ ያለው ነገር ሲታይ ነው። ይሄ ግልጽ ባልሆኑ ምክንያቶች ተቃዋሚዎችን በሌላ ሁኔታ ላይ በካልቾ መቶ ማስወጣት ከጫወታው ማለት ነው። አንድ የፖለቲካ ድርጅት በምርጫ ይወዳደሩልኛል የሚላቸውን ሰዎች በሚያቀርብበት ጊዜ እነዛን ሰዎች እንደገና ሶስት ሺህ ፊርማ አሰባስቡ የሚል ነገር አስገብተውበታል። የፖለቲካ ድርጅት በፖለቲካ ተደራይቶ የሚሰራው በምርጫ ለመፎካከር ነው። በሰላማዊ መንገድ ምርጫ ለመፎ። ይሄ ከታወቀ አንድ የፖለቲካ ድርጅት የኔ ተወካይ ነው ብሎ ካቀረበ ለምን እንደገና የድጋፍ ምርጫ አሰባሰብ የሚል ጥያቄ በነዚህ ተመራጮች ላይ ይቀርባል። ይሄ የመመረጥን መብት የሚገድብ ነው። ይሄ ዜጎችን የመመረጥ መብት፣ የፖለቲካ ድርጅቶችን በነፃነት የራሳቸውን ተወካይ አቅርበው የማስመረጥ መብት እና ይሄ ሰፍሰፊ አንድምታ ያለው ህግ ነው እየረቀቀ ያለው ይሄ ደግሞ ከተወያየንባቸው አንቀጾች ውጭ ናቸው እነዚህ የቀረቡት ከተወያየን በኋላ እዛ ውስጥ የተሸጎጡ ናቸው መጀመሪያ የቀረበልን ረቂቅ የተወያየንበት ረቂቅ እነዚህን አያካትትም ከስልሳ አምስቱ ፓርቲዎች የአንዱ የመላው ኢትዮጵያ አንድነት ድርጅት ተወካይና የድርጅቱ ምክትል ፕሬዚዳንት አቶ ሙሉጌታ አበበ በበኩላቸው ድርጊቱ ከጀርባው ሴራ አለበት የሚለውን የመግለጫውን አባባል በሌላ ምሳሌ ነበረ ያብራሩት። ከዚህ በፊት የነበረው አዋጅ የፓርላማ መቀመጫ የሌለው ፓርቲ በመንግስት ለምርጫ ድጎማ አይደረግለትም ይላል። አሁን ይችኛዋን ሜካፕ ቀብተው ትልቁ ሴራ ምን በሚል አስገቧት። ከአባላት በሚዋጣ መዋጮ መጠን ይወሰናል ይላል ያሁኑ አዲሱ አዋጅ። በውድም በግድም ኢህአዴግ ስድስት ሚሊየን አባል አለኝ እያለ አንዳንድ ብር ቢያወጣ ስድስት ሚሊየን ብር አለው ማለት ነው። ስለዚህ ድጎማ የሚደረገው አሁንም ከመንግስት ካዝና የሚወጣው ድጎማ ተመልሶ መንግስት ካዝና የሚገባበት ለገዢው ፓርቲ ብቻ የሚያገለግል ነው። ነው ጥያቄያችን፣ ሴራ የምንለው አንዱ። ይሄንን መግለጫው በመጨረሻ እንደሚለው ከሆነ ህጉን ይሻሻል ፓርቲዎቹ ድምፃችን ይሰማ በሚል መፈክር ስር ህዝባዊ ንቅናቄ በቅርቡ ይጀምራሉ። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ዘገባዎቹ ይቀጥላሉ። ዜጎቿ የሚፈልጓትን ሀገር ለመገንባት ቁልፉ ያለው እየተወሰዱ ባሉ የማሻሻያ እርምጃዎች ላይ መሆኑን ከመቼውም ጊዜ በላይ አምናለሁ ሲሉ በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር አስታወቁ። የኢትዮጵያን የማሻሻያ እርምጃዎች ከመተግበር አንጻር በተጠናቀቀው ዓመት ተገኝተዋል ባሏቸው ስኬቶችና በቀጠሉ እድገቶች መነቃቃታቸውንም አምባሳደሩ ዛሬ ባስተላለፉት የእንኳን አደረሳችሁ መልእክት ገልጸዋል። ለውጡን ከመተግበር አንጻር እየታዩ ያሉ ችግሮች የሚጠበቁ ናቸው ብለዋል አምባሳደሩ። አምባሳደር ማይክል ሬይነር ያስተላለፉትን የአዲስ ዓመት መልእክት የተከታተለው እስክንድር ፍሬው ተከታዩን ዘግበዋል። አዲስ ዓመት አዲስ ተብሎ በሌላ ተስፋ ሊጀመር አሮጌውን አስረስቶ ጊዜውን ሊረከብ 2012 ቀናት ብቻ ሳይሆን ሰዓታት ብቻ ቀርተውታል። ትናንትን ሊተካ ዛሬን ሊያሻግረን ዳግም ዕድል አዲስ ተስፋ ይዞ አዲስ ዓመት ከበራፍ ነው። ያለፈውን ጉዞ ለመመልከት ትናንትን ቆም ብሎ ለማሰብም አጋጣሚ ነው። አዲስ ዓመት የእንኳን አደረሳችሁ መልእክቶች፣ የመልካም ምኞት መግለጫዎችም ትናንትን ከዛሬ አነጻጽረው ነገ የተሻለ እንዲሆን ይመኛሉ። የዩናይትድ ስቴትስ አምባሳደር ማይክል ሬነር ለኢትዮጵያውያን ያስተላለፉት መልእክትም ትናንትን ከዛሬ ያነጻጸረ ለነገም የተሻለውን የተመኘ ነው። አት ዘ ስታርት ኦቭ ኤ ኒው ዪር ፒፕል ስሩአውት ዘ ወርልድ ቲፒካሊ we take stock of our current circumstances and we wonder what will the new year bring. And we also spend some time thinking about what we can do to make the country <laughs> <year laughs> <and laughs> <laughs> <laughs> ተከትለው የሚመጡት ዓመታት ለእኛና ለቤተሰቦቻችን የምንመኘው አይነት እንዲሆኑ ምን ማድረግ እንዳለብን በማሰብም የተወሰነ ጊዜ እናሳልፋለን። ያለፈውን የመገምገምና ወደፊት የሚመጣውን የመጠበቁ ሂደት የእያንዳንዳችን የግል ጉዳይ ቢሆንም በአገር ውስጥና በውጭ አገር የሚገኙ ኢትዮጵያውያን አሁን ያሉበት ሰዓት ለኢትዮጵያና ለሕዝቦቿ እንዴት ወሳኝ እንደሆነ ለማወቅ ጊዜ እንደሚወስዱ ተስፋ አድርጋለሁ ነው ያሉት። አምባሳደሩ ለኢትዮጵያ ወሳኝ ካሉት ሰዓት አንጻር በተለይ የጠቀሱትና ያደነቁት እየተካሄደ ያለውን የማሻሻያ እርምጃ ነው። የተጠናቀቀውን ዓመት ስመለከት የተለጠጠውን የኢትዮጵያ የማሻሻያ እርምጃ ከመተግበር አንጻር በተገኙ ስኬቶችና ከዚሁ ከትግበር አንጻር በታየው እድገት ተነቃቅቻለሁ። የሀገራቸውን የማሻሻያ እርምጃዎች ከመደገፍ አንጻርና የወደፊት ብሩህ ዕድል ከመገንባት አንጻር በርካታ ኢትዮጵያውያን በተናጥል ባሳዩት ቁርጠኝነትም ተበረታትቻለሁ ነው ያሉት። ይህ ሲባል ግን የማሻሻያ እርምጃዎችን የመውሰዱ ሂደት ሙሉ በሙሉ ቀላል ነው ማለት እንዳልሆነ አሜሪካዊው ዲፕሎማት አስታውሰዋል። ይህም ሆኖ ግን የማሻሻያ እርምጃውና የለውጡ ሂደት ለኢትዮጵያና ለኢትዮጵያውያን አስፈላጊ መሆኑን ነው ያብራሩት። Can be confusing, challenging, and even disruptive. And implementing a reform agenda of such breadth and ambition remains. But I'm more convinced than ever that Ethiopia's historic reform effort holds the key for all Ethiopians. Regardless of their region, ethnicity, or religion, to build the future that so many of you tell me you want for yourselves, your communities, and your country—a future. Na kārgani chukya vyan kai thinya om keller beher na high mano chu la rasacha chu la mahaprasa bzuocha chu na lagara chu n dihon andamet pher lugut yenagara chu nai nat yodafitiyot la magambat kulphu ከመቼውም ጊዜ በላይ አምኛለሁ። የኢኮኖሚ ድሎች የፖለቲካ አሳታፊነትና መረጋጋት ላለበት የወደፊት ህይወት ሁሉም ኢትዮጵያውያን የአገራቸውን በሰላም አብሮ የመኖር መቻቻልና በጎነት ለማስቀጠል ሙሉ ቁርጠኛ ለሚሆኑበት የወደፊት ህይወት ነው ያሉት። ኢትዮጵያውያን የወደፊቷን አስደናቂ አገር ለመገንባት በሚያደርጉት ጥረት እኔ፣ የኤምባሲ ባልደረቦቼ እንደዚሁም የዩናይትድ ስቴትስ መንግሥትና ህዝብ በእያንዳንዱ እርምጃ ከጎናችሁን ቆማለን፣ ሲሉም አምባሳደር ሬነር አስታውቀዋል። በድጋሚ መልካሙን ሁሉ በመመኘትም ነው መልእክታቸውን ያጠናቀቁት። ዩናይትድ ስቴትስ ኤምባሲ ኢን ኢትዮጵያ መልካም አዲስ ዓመት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር፣ ለዘገባውም። አዲሱን ዓመት ምክንያት በማድረግ በአማራ ክልል ከአራት ሺህ በላይ ታራሚዎች እንዲለቀቁ ተወስኗል። ምሕረት ከተደረገላቸው መካከል በማይድን ሕመም ላይ ያሉ ታራሚዎች እንደሚገኙበት፣ ከተጎጂ ቤተሰቦች ጋር በተደረሰ ስምምነት የሚለቀቁ እንዳሉና በሌሎችም ይቅርታ በሚያሰጡ ምክንያቶች የምህረቱ አሰራር መከናወኑን የክልሉ ዋና አቃቤ ሕግ አቶ ገረመው ገብረ ጻድቅ ለቪኦኤ ገልጸዋል። ለዝርዝሩ ባህር ዳር ላይ አስቴር ምስጋናዋለች። የአማራ ክልል ጠቅላይ አቃቢ ህግ መስሪያ ቤት ዋና አቃቢ ህግ አቶ ገረመው ገብረ ጻዲቅ ዛሬ በሰጡት ጋዜጣዊ መግለጫ አዲሱን ዓመት ምክንያት በማድረግ ለክልሉ መንግስት ይቅርታ እንዲደረግላቸው የክልሉ የይቅርታ ቦርድ ያቀረበውን የውሳኔ ሀሳብ የይቅርታ አሰጣጥ ስርዓት መወሰኛ አዋጁን መርምሮ መስፈርቱን አሟልተው ለተገኙ ከአራት ሺህ በላይ ለሚሆኑ ታራሚዎች የአማራ ክልል መስተዳደር ምክር ቤት የይቅርታ ተጠቃሚ እንዲሆኑ ወስኗል ነው። ያሉት የክልሉ መሰሪያ ምክር ቤት ከክልሉ የይቅርታ ቦርድ የቀረበለትን የውሳኔ ሀሳብ ምርምሮ ውሳኔ አስተላልፈው በዚህ መሰረት በሶስት ካታጎሪ ልንከፍላቸው እንችላለን። የመጀመሪያው ታራሚዎች ከተጎጂ ቤተሰቦች ጋር እርቅ መፈጸም ይኖርባቸዋል። እርቅ ሲፈጽሙ ደግሞ የዛው ሳለ ካሳ የሚከፍሉበት ሁኔታ አለ። ይሁንና ከአካባቢው ባህል ወግ ያፈነገጠ እጅግ በጣም የተጋነነ ካሳ የተጠየቁ ታራሚዎች አሉ። ባህሪ ለውጥ አምጥተዋል፣ ተጸጽተዋል። ይሄ በየደረጃ ባሉ የእርቅ እና የቅርታ ኮሚቴዎች ተረጋግጧል። ይህን መስፈርት እስካሟሉ ጊዜ ድረስ የሚታሰሩበት ምክንያት ስለሌለ እነሱም እንዲፈቱ ተደርጓል። ሁለተኛው የተለያዩ ምክንያቶች አሉ። ለምሳሌ ከሌላ ክልል ታርመው ወደኛ ክልል ክልላችን ባሉ ማረሚያ ቤቶች ላይ የታረሙ የሚገኙ ታራሚዎች የባህሪ ለውጥ ያመጡ እና በይቅርታ መስፈርቱ መሰረት የሚገባቸውን ቅጣት መጠን የፈጸሙ ታራሚዎች አሉ። ማይድን ህመም ያለባቸው ይህም በሚመለከታቸው የጤና ተቋማት የተረጋገጡ ከአምሮ ህመም ጋር ከስኳር ከካንሰር ጋር የሚያያዙ ናቸው። በድምሩ አራት ሺ ሶስት መቶ ሀያ ዘጠኝ ታራሚዎች ናቸው ማለት ነው። ከሰኔ አስራ አምስቱ ጥቃት ጋር በተያያዘ ጉዳያቸው በፍርድ ሂደት ላይ ያሉ ታራሚዎችን በተመለከተ የአካል ነጻ ማውጣት እንደተጠየቀላቸውና ና ጉዳያቸውም ሰበር ይግባኝ ላይ መድረሱን አቶ ገረመው አክለው ገልጸዋል። አካል ነጻ ማውጣት ጥያቄ የተወሰኑ ታራሚዎች ጥያቄ እንዳቀረቡ እሱን በተመለከተ የክልሉ አቃቤ ሕግና መርማሪ ፖሊስ ያለበት ቡድን ለእሱ ምላሽ እንደሰጠ በዚህ ላይ ደግሞ ፍርድ ቤቱ ብይን የሚሰጥበት ሁኔታ እንዳለ ገና በቀጠሮ ላይ ያለ ነው። እስካሁን ድረስ እልባት አላገኘም። ሌላው የጊዜ ቀጠሮን በተመለከተ የወረዳ ፍርድ ቤት በሰጠው ውሳኔ ላይ ከፍተኛ ፍርድ ቤት አጽንቷል። ስለዚህ ለሰበር ይግባኝ እንዳቀረቡ መረጃው አለኝ። እስካሁን ሰዓት ድረስ እልባት አልተሰጠም። ለአሜሪካ ድምጽ ሬዲዮ አስቴድ ምስጋናው ባህር ዳር አስቴር እናመሰግናለን ለዘገባው። 1441ኛው የአሹራ በዓል በአልነጃሺ መስጂድ ትናንት ተከብረዋል። በበዓሉ ላይ ከተለያዩ የኢትዮጵያ አካባቢዎች እንዲሁም ከኤርትራ ከጅቡቲ እና ከሱዳን የገቡ የእስልምና ምዕመናንና የእምነቱ መሪዎች ተሳትፈዋል። ሙልጌታ አስበሃ ተጨማሪ አለው የኢትዮጵያ ስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ሙፍቲ ሐጂ ዑመር ኢድሪስ አልነጃሽን የመልካምነት ማሳያ መሆኑ ገልጸው የትግራይ ሕዝብ እንግዳ ተቀባይ መሆኑንም አመላክቷል። ወደ አማራ ክልል እስልምና የገባው ተትግራይ ተነስቶ ነው። የስልምና እምብርት ትግራይ ነው። መልካም ሰጠባ ያሳየ የትግራይ ሕዝብ ነው። ሊመሰገን ይገባል ሊሞገስ ይገባል። የሀገራችን መሪዎቻችን፣ አለቆቻችን፣ መንግስታቶቻችን ምን መከሰብ አለባቸው? ለሀገር መቆርቆር ተራስ የበለጠ ህዝብን ማስቀደም የሀገርን ጉዳይ ማስቀደም እንደዚህ የሆነ እንደ ሰው ልጅ እሳለ ይወደዳል፣ እሳለ ይከበራል፣ እሳለ ይሞገሳል። ሊሞት ታሪኩ ያምራል። ስለዚህ ሁላችንም ላይ ይህ መሳተፍ ይገባናል። መሪዎች ሙቶውም እንዲዘከሩ እንደ አልነጃሺ መልካም ሊሆኑ ይገባል ብለዋል። በአልነጃሺ ሰው በሃይማኖቱ፣ በቋንቋው፣ በባህሉ ምንም ልዩነት ሳያሳይ በሰላምና በጋራ የኖረበት ታሪካዊ ስፍራ ብዙ ትምህርት የሚወሰድበት ነው ያሉ ደግሞ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ናቸው። ምክትል ርዕሰ መስተዳድሩ አልነጃሺ የውጭ ዜጎች ብቻ ሳይሆን ኢትዮጵያውያንም ብዙ ሊያውቁት የሚገባ ታሪካዊ ስፍራ ነው ብለዋል። ምንጭ የሰላም አልነጋሽ፣ የሰላም ምንጭ አልነጃሽ ነው። ሀገር ውስጥ ብቻ ሳይሆን ሰላም ለማግኘት ባህር ማዶ ተሻግረው መጥተዋል። የሰላም ሀገር ነው። ካልነጃሺ ተምረን ሰላማችን ልንጠብቅ ይገባል። አሁን ያለው እንደምታውቁት ሰው በማንነቱ የሚጠቃበት ነው። ይህ ከአልነጃሺ አልተማርንም። ከማንኛውም ሀገር ይምጣ፣ የሆነ እምነት ይሁን፣ ባህል ይኑረው፣ የፈለገው ቋንቋ ይናገር፣ አብሮ መኖር ነው የተማርነው። የሰላም የመከባበር የፍቅር ሀገር ከሁሉም በላይ ደግሞ ተቸገሩ ተንከባክቦ የሚያኖር በሀገራቸው መቀበር ያልቻሉትም እዚህ ነበር የተቀበሩት ልዩ ታሪክ ያለበት በመሆኑ ልንረዳው፣ ልናጣጥመው እንዲሁም ልናሳድገው ይገባል ነው ያሉት። አልነጃሺ ታሪካዊነቱ በዓለም አቀፍ ጎልቶ እንዲታወቅ የትግራይ መንግስት ድጋፍ ያደርጋል ብለዋል። ምክትል ርዕሰ መስተዳድሩም የአሹራ በዓል የነቢዩ መሐመድ ተከታዮች ከጠላት ለማምለጥ በማለት በሐበሻ ምድር ተጠልለው ከቆዩ ከ16 ዓመታት በኋላ ወደ ሀገራቸው የተመለሱበት ጊዜ የሚዘከርበት ነው። ነጋሽ የእስልምና አማኞች ከነቢዩ መሐመድ ተልከው የተጠለሉበት ቦታና ለመጀመሪያ ጊዜ የእስልምና ሃይማኖት ወደ ኢትዮጵያ የገባው በነጋሽ በኩል ነበር። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም አመሰግናለሁ ሙሉ ጌታ ለዘገባው። አሁን ከምሽቱ ሦስት ሰዓት ተኩል ነው አዲስ አበባ ላይ። ክቡራትና ክቡራን አድማጮች ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። እንዲሁም ስርጭቶቻችንን ከኦዲዮ ናው በእጅ ስልካችሁም ቪኦኤ ዶት ኤችኦርኤን ዶት ሞባይ ላይ ታገኛላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ ስርጭታችንን በዚህ ሰዓት ልታዳምጡ ልትከታተሉ ትችላላችሁ። በተጨማሪም ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶር እና ከፕሌይ ስቶር ወይም ከጉግል ፕሌይ የቪኦኤን የአፍሪካ ቀንድ አፕ ብትጭኑ ዝግጅቶቻችንን በቀላሉ ማዳመጥ፣ ማግኘት ትችላላችሁ። በተጨማሪም ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ49 ሜትር በአንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታዳምጡ እንጋብዛለን። አሁን የሰዓቱን አበይት ዜና ቆንጅት ታሰማናለች። ስልሳ አምስት እንደሚሆኑ የተናገሩ ፓርቲዎች በቅርቡ በህዝብ ተወካዮች ምክር ቤት የጸደቀውን የምርጫና የፖለቲካ ፓርቲዎች ህግ አፋኝ ነው በማለት በስራ ላይ እንዳይውል ጠይቀዋል ከህግ መውጣቱ ጀርባ ሴራና ጸረ ዲሞክራሲ እንቅስቃሴ አለ የሚሉት እነዚህ ፓርቲዎች ድምጻችን ይሰማ የሚል እንቅስቃሴ በቅርቡ እንደሚጀምሩ አስታውቀዋል ዜጎቿ የሚፈልጓትን ሀገር ለመገንባት ቁልፍ ያለው እየተወሰዱ ባሉ የማሻሻያ እርምጃዎች ላይ መሆኑን ከመቼውም ጊዜ በላይ አምናለሁ ሲሉ በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር አስታወቁ። የኢትዮጵያን የማሻሻያ እርምጃዎች ከመተግበር አንጻር በተጠናቀቀው ዓመት ተገኝተዋል ባሏቸው ስኬቶችና በቀጠሉ እድገቶች መነቃቃታቸውንም አምባሳደሩ ዛሬ ባስተላለፉት የእንኳን አደረሳችሁ መልእክት ገልጸዋል። ለውጡን ከመተግበር አንጻር እየታዩ ያሉ ችግሮች የሚጠበቁ ናቸው ብለዋል አምባሳደሩ። የኦሮሞ አባገዳዎች ህብረት ከመስከረም ዘጠኝ እስከ መስከረም 22 2012 ዓ ም የሚቆይ የእርቅ ሳምንት አውጀዋል። በዝግጅታችን ዘገባውን እናቀርባለን። አመሰግናለሁ ቆንጂት ለአርእስተ ዜናው። ክቡራትና ክቡራን አድማጮች፣ የምሽቱ አየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ኦድሬስ ረጅስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የምሽቱ ዋና አዘጋጅ አሉላ ከበደ ነው። እያስተናግድናችሁ ያለ ነው ሰሎሞን አባተና ቆንጂት ታየነን። ቆንጂት እንግዲህ እንቁጣጣሽ እየደረሰ ነው። እንቁጣጣሽ ቀድሜ እንቁጣጣሽ ቀድሜ እንኳን አደረሰሽ ልበልሽ። እስቲ ለአንቺ ሳይጥምሽ አይቀርም። የሚቀጥለው ሙዚቃ እንሆ መዳገሬ ልግባ በደንብ አድርጎ ልግባ። የበረሃ ሀገር ስደተኛ በኩኩ ሰብስቤ ጊዜ ነው። ዮሐያልን ከሰሞኑም እንቀጥላለን። ክቡራትና ክቡራን አድማጮች እንኳን አደረሳችሁ በድጋሚ ኩኩሰብስቤንም ለድንቅ ጣዕመ ዜማዋ እንዲሁ እናመሰግናለን። ወደ ተከታዩ ዝግጅት እናልፋለን። በ19 እና በ25 ሜትር ባንድ አጭር ሞገድ ላይ እንዲሁም በናይል ሳት ነው እያስተላለፍንላችሁ ያለነው የእርቅ ሳምንት የኦሮሞ አባ ገዳዎች ኅብረት ከመስከረም 9 እስከ መስከረም 22 2012 ዓ ም የሚቆይ የእርቅ ሳምንት አውጀዋል በማኅበራዊ በፖለቲካና ሌሎች ምክንያቶች አለመግባባት ውስጥ የገቡ ዜጎች ይቅር እንዲባባሉ አባ ገዳዎቹ ጥሪ አቅርበዋል የኢሬቻ በዓልን በተመለከተ የሆራ ፊንፊኔ ኢሬቻ መስከረም 24 የሆራ አርሰዴ ኢሬቻ መስከረም 25 እንደሚከበሩ ተገልጿል። ሙክታር ጀማል ተጨማሪ አለው። የኦሮሞ አባገዳዎች ኅብረት ትላንት በኦሮሞ ባህል ማዕከል ባወጡት መግለጫ እንዳስታወቁት በዚህ ዘመን መለወጫ ወቅት ለአንድ ሳምንት የእርቅ ሳምንት አውጀዋል። አባገዳዎቹ የእርቅ ሳምንቱን ማወጅ የተፈለገበት በተለያዩ የፖለቲካና ማኅበራዊ ሽኩቻዎች ያለመግባባትና ቅሬታ የሚፈጥሩ ጉዳዮችን ጸርቶ አዲስ ዘመን በአዲስ መንፈስ መለወጥ አስፈላጊ በመሆኑ ነው ብለዋል። የህብረቱ ሰብሳቢ አባገዳ ጎበነ ሆላ እንኳን አደረሳችሁ መልእክታቸውን አድርሰዋል። ኢትዮጵያ ኬሰ ጅራታን አከሱመስ ኡመን ኦሮሞ በጋ በጨቂ ገናራ ጋር ኢትዮጵያ ውስጥ የምትኖሩ ብሔር ብሔረሰቦች ከድቅድቁ የክረምት ጨለማ ወደ ጸደይ ብርሃን እንኳን በሰላም አሸጋገራችሁ። ወደ ብርሃናማው የጸደይ ወቅት ስንሸጋገር አሮጌውን ዓመት በመሻገር ወደ አዲስ ዓመት እንገባለን። በኦሮሞ ገዳ ስርዓት በአዲስ ዓመት ደግሞ በአዲስ ልቦና ብዙ መሰራት ያለባቸው ነገሮች አሉ ነው ያሉት አባገዳ ጎበነ ሆላ ኢሬቻ አዲስ መንፈስ ወደ ፈጣሪን ቀርቦ ፈጣሪን የመማፀንና ምስጋናን የማቅረብ ስርዓት እንደመሆኑ መጠን በአዲስ ልቦና እርቅ አውርዶ በሰላም አዲስ ዘመንን መቀበል የገዳ ባህል መሠረቱ ነው ብለዋል። በዚሁ መሠረት ሁለገብ የሆነ ከማኅበራዊ እስከ ፖለቲካዊ እንቅስቃሴ ያለው ዜጋ በጠቅላላ በአካባቢው እርቅ እንዲያወርድ መታወጁንም ገልጸዋል። ሰገሌ ካሴ ሀጋ ድግደሜን ለማትት በረ ኩመ ለማ ፊ ቁጠለማ ከን ቶርቤ አራራ ጀኖ ወገቶ ለብሰን ከመስከረም ዘጠኝ አንስቶ እስከ እስከመስከረም ሀያ ሁለት ሁለት ሺህ አስራ ሁለት ድረስ የእርቅ ሳምንት ብለን ስናውጅ በኦሮሚያ ውስጥ የሚኖሩ ብሔር ብሔረሰቦች ህርቅ እንዲያወርዱ፣ በኦሮሚያ አጎራባች የሚኖሩ ብሔር ብሔረሰቦች ህርቅ እንዲያወርዱ እንዲሁም በየቤተሰብ ደረጃ ያለው እርቅ እንዲያወርድ ተገፍቶም ቢሆን ወዶ ወደ ውጪ የወጣም ካለ እርቅ እንዲያወርድ ሁሉም ጥሪያችንን በመቀበል እርቅ በማውረድ እንዲታረቅ እንላለን ነው ያሉት አባገዳ ጎበነ ሆላ። ይህ የእርቅና የሰላም ሳምንት የታወጀው በአዲስ አበባ የሚከበረው የሆረፊንፊኔ እሬቻ በመስከረም 24 በብሾፍቱ ሆራር ሰዴ የሚከበረው መስከረም 25 2012 እንደሚውልም አባገዳ ጎበነሆላ ገልጸዋል። አባገዳ ጎበነሆላ ኢሬቻ የአገሪቱ ብሔር ብሔረሰቦች በሙሉ ተሳትፈው እንዲያከብሩ ጥሪም አቅርበዋል። እሬሲ ጋለላፍ፣ እሬሲ ነጋፍ፣ እሬሲ ነገየፍ፣ እሬሲ ትኩማ አፍተው ቤቴ። እሬሳ ለፍቅር ነው፣ እሬሳ ለሰላም ነው፣ እሬሳ ለአንድነት ነው። ይህንም በመገንዘብ የኢትዮጵያ ብሔር ብሔረሰቦች ሕዝቦች በጠቅላላ የኦሮሞን ባህል በሚደግፍ መንገድ ወጥቶ አብሯችን እንዲያከብር ጥሪ ያቀርባለሁ ነው ያሉት አባገዳ ጎበነ ሆላ። የእርቅ ሳምንቱ በአጎራባችና በተለያዩ ማኅበረሰቦች ደረጃ ውይይት በማድረግ ቅሬታዎች ካሉ እየቀረፉ ለመሄድ መሠረት እንደሚሆንም ተነግሯል። በዚሁ መሠረት በምዕራብ አርሲ ዞን ቢሻን ጉራቻ ከተማ የሲዳማና የኦሮሞ ማኅበረሰብ አባገዳዎችና የአካባቢው አመራሮች በተገኙበት መወያየታቸውን የክልሉ መንግሥት ኮሚኒኬሽን ጽህፈት ቤት ገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ። ከአዲስ አበባ አመሰግናለሁ ሙክታር ለዘገባው። የተከበራችሁ አድማጮች፣ የዓመቱ ግምገማ የተለያዩ ዘገባዎች ሰሞኑን በተከታታይ ይቀርባሉ። ዓመት ሁለት ሺህ አስራ አንድ እየወጣ ያለውን አመት የፖለቲካ ጉዞ የመጪውንም አመት ተስፋና ስጋት በወሎና በአፋር አካባቢዎች የሚገኙ የፖለቲካ ድርጅቶች ለአሜሪካ ድምፅ በሰጧቸው ቃሎች መዝነዋል። መስፍን አራጌ ዝርዝሩን ይዟል። 2011 እንደ ሀገር ብዙ ጣውረዶች የተስተናገዱበት እንደ ሕዝብ የደስታና የሐዘን ድምጾች የተደመጡበት አመት በወሎና አፋር አካባቢዎች የሚገኙ የፖለቲካ ድርጅቶች እንደሚሉት አመቱ ክፉም ደግም የሚመዘዝለት የነገዋን ኢትዮጵያ የፖለቲካ ቅርጽ በጥቂቱም ቢሆን ያመላከተ ነው። ትናንትን ሸኝተን ነገን ለመቀበል አፋፍ ላይ በቆምንበት የአዲስ አመት ዋዜማ፣ ለጊዜው ያገኘኋቸው የገዢው ፓርቲና የተፎካካሪ ድርጅት ተወካዮች የሚሉት አላቸው። አይነቱ ሀይሉ ይባላለው የደሴ ከተማ የኢዜማ ሊቀመንበር። አዲሱ ለውጥ ያመጣቸው የተለያዩ ጥቅሞች አሉ። ለነጻነት ሲታገሉ የነበሩ በርካታ የፖለቲካ እስረኞች ከስር መፈታታቸው፣ ውጭ ሀገር የነበሩ ነጻ አመለካከት አላቸው መባል ሲሳደዱ የነበሩ ዜጎች ወደ ሀገራቸው መመለሳቸው፣ በሌላ መልኩ በትጥቅ ትግል የነ የነበሩ የተለያዩ ግንባሮች አገራቸው ገብተው መሳሪያቸውን በመፍታት ሰላማዊ ትግል እንዲያደርጉ ተደርጓል። እንደ ምሳሌ መጥቀስ እንችላለን፣ አርበኞች ግንቦት ሰባት። የ1997ቱ ህዝባዊ ምርጫ ጥቁር ጠባሳ አሳርፎብኛል የሚሉት የአፋር ህዝቦች ፍትሐዊና ዴሞክራሲያዊ ፓርቲ ሊቀመንበር አቶ መሐመድ ዳውድ ጥያቄን ለመመለስ ፈቃደኛ ከሆኑት አንዱ ናቸው። ሁለት እጆችን በካቴና እግሮች ሁለት እግሮችን ደግሞ በካቴና እንደገና ጭንቅላትን ወደ በርሜል ውስጥ በመንከር ያ ኬሚካል ጭንቅላት መጨበጥ በርሜል ነው። እንደገና እግሮቹን ወደ ላይ አድርጎ ሰቃዩ ቅንጅትና ህብረትን የሚያግዝ መቅረጫ ከሰጠህ ህይወትህን ታተርፋለህ ብሎ ነው። እኔ ግለሰብ ነኝ እኔ ብሞት ሦስት ሚሊዮን ወይም ከዛ በላይ ህዝብ የኔ አላማ የሚያራምድ ግብ ስላለ እኔ ብሞትም ደስተኛ ነኝ ብዬ መለስኩ። ያ ጊዜ ተስፋ ቆረጡና በሁለተኛ በሶስተኛ ሳምንት ላይ ቡልቅ የሚባል ጫካ አለ። ከአዲስ አበባ ወደዛ እዛ ላይ ጣሉ ከዛ ገለል ብለው ገበሬዎቹ ሲመጡ እነሱ አገኙ። በቃ እዛ ላይ ነው እንግዲህ ያመለስኩት እኔ ጅቡቲ ወጣሁ ከጅቡቲ ወደ ድጃ ከድጃ ደግሞ በካይሮ በዮኒ ነበር እስካ ዛሬ ያው በፖለቲካ ጥገኝነት ተሳቶ እዛው ካይሮ ነበር ነው። እኔ ቤተሰቦች አሁኑ እንኳን እዛ ነው ያሉት፣ እስካሁን አልመጡ። የስደት ዘመን ቀርቶ እውቅና ባገኘ የፖለቲካ ድርጅት ውስጥ በአደባባይ እምነታቸውንና አቋማቸውን ማንጸባረቅ መጀመራቸውን እየቃኙ የተሻለን ነገ ተመኝተዋል። ሰይፉ ሰይድ በደቡብ ወሎ ዞን የአማራ ዲሞክራሲያዊ ፓርቲ ጽህፈት ቤት የፖለቲካ ዘርፍ ኃላፊ ነኝ። እንደሚታወቀው ባለፉት በርካታ ዓመታት ዲሞክራሲያዊ መብቶች አለመከበር፣ የሰብአዊ መብቶች አለመከበር ጋር የሚያያዙ ዜጎች ሀሳባቸውን በነጻነት ከመግለጽ ጋር የሚያያዙ ችግሮች፣ ከሚዲያ ጋር የሚያያዙ ችግሮች እንዲስተካከሉ ነው የተደረገው። ነጻ ሚዲያዎች የመመስረት ሂደት ጅምሩ ታይቷል። የሚዲያ አፈና እየቀነሰ መጥቷል። ህዝቡ ሀሳቡን ማስረዳት እንደሚችል ጅምሩ ታይቷል። በዲፕሎማሲው መልክ እንደዚሁ የተለያዩ ውጤቶች ተገኝተዋል። ለምሳሌ ከኤርትራ ጋር የነበረን ግንኙነት ለባለፉት ሀያ አመታት በችግር ውስጥ ያለ ግንኙነት ነበር። ስለዚህ ከኤርትራም ጋር ሙሉ በሙሉ የተፈታ ነው ማለት ባይቻልም ተስፋ የሚሰጥ ግንኙነት ነው። ፖለቲከኞቹ አመቱ አልጋ ባልጋ እንዳልነበረም ማሳያ እያጣቀሱ ይናገራሉ። በባህር ዳር እና በዚህ በሀሳብ አይተካለው የመፈንቅለ መንግስት አለበት ይህን እኛ ባልኪ አሁ ያወግዛል። ምክንያቱም ይሄ ስልጣን በህዝብ ምርጫ ማውሰድ ነው እንጂ በጉልበት ወይም በማሳረዙ ማካሄድ የሌለበት ብለን እናምናለን። ምክንያቱም ከዚህ በፊት አይተናል፣ ደርግም አይተናል፣ ሌሎችም አይተናል። ስለዚህ በአፈሙዝ የሚመጣውን ነገር ለህዝብም ጥሩ አይደለም፣ ለሀገርም ጥሩ አይደለም። በአንድ ጊዜ ብዙ አመራሮችን አተናል። በሰኔ አስራ አምስት ጥቃት በእንደህ አይነት ባልተጠበቀ ና ባልታሰበ ጊዜ አመራሮች ከድርጅቱ ውስጥ ሲታጡ ተት አይፈጠርም ማለት አይቻል ዞሮ ዞሮ ግን በድርጅታችን ውስጥ ከላይ እስከታች ባለው መዋቅራችን ውስጥ በርካታ አመራሮች አሉ። በዛ ሂደት አሁን ክፍተቱ ተሞልቶ ያው ስራ እየሰራ ነው የምንገኘው ከአዲሱ ለውጥ ጋር ተያይዞ የአገልግሎት ለማስተጣት መቀዛቀዝ አለ የሚል ቅሬታ ይቀርባል እና ይህንን ስፈትሻችሁታል? ትክክል ነው። አጠቃላይ አገራዊ ለውጥን ተከትሎ በተለይ መንግስት ተቋማት አገልግሎት የመፋዘዝ ነገር አለ። በተለይ ሲቪል ሰርቫንቱ ይህንን የለውጥ ሂደት በተዛባ መንገድ በመረዳት ህዝብን በአግባቡ አለማገልገል ኢቭን የስራ ሰአትንም የአለማክበሩ አይነት ችግሮች ይስተዋላሉ። ይህን እንግዲህ በሂደት እየተከታተል እየተስተካከለ መሄድ ነው የሚሆነው። ቀለም የነበረው ባለስልጣኖቹ የሚለኩሰት ሂሳብ ሰዎች አለ። በየክልሉ የሚደረጉ ንከሳዎች አለ። የሀሳብ ነጻ ሰውነትን የሚጋፉ የመንቀሳቀስ መብቶችን የሚፈታተኑ ችግሮች እንዳጋጠማቸው የኢዜማው ተወካይ ያስረዳሉ። የፓርቲውን ፕሮግራም ለማሳወቅም ለማስተማርም ሰላምን ከማረጋጋት አኳያ አጀንዳ ይዘን በምንንቀሳቀስበት ወቅት የማደናቀፍ ስራ የሚሰሩ ሀይሎች አሉ። ሀሳብን ሽጦ ከማሸነፍ ይልቅ ሀይልንና ጉልበትን የመረጡ ናቸው። እነዚህ ሀይሎች እነማን ናቸው ቢባል በውል ያልታወቁ ሀይሎች ናቸው። በመሰረቱ ጉልበትና ሀይል ሰብአዊ ቀለም የላቸው። የተዛቡ ትርክቶች ለጥርጣሬ በር ከፍተዋል። ለሰዎች መፈናቀል ምክንያት ሆነዋል፤ የሚሉት ደግሞ የዴፓው ተወካይ ናቸው። ባለፉት ሀያ ሰባት ዓመታት በተሰሩት የተዛቡት ትርክቶች ምክንያት በኢትዮጵያ ሕዝቦች መካከል ጥርጣሬ እንዲፈጠር፣ እርስ በርስ አለመተማመን እንዲኖር፣ እንዲህ አይነት ችግሮች በመኖራቸው ምክንያት በየቦታው የመፈናቀል የሰው ሕይወትም የመጥፋት ንብረት የመውደም በተለይ ዜጎች ከቦታ ቦታ ተንቀሳቅሰው የመኖር መብታቸው ጭምር የተገደበበት ሀብት አፍርተው ጥሪት የመቋጠር ችግርም ያጋጠመበት ሁኔታ ተፈጥሯል። በወሎ ዩኒቨርሲቲ የፖለቲካ ምሁሩ ጌታ ተስፋዬ፣ መንግስት ባለፈው አመት ሊሰራው የሚገባውን አለመስራቱ ለሌላ የቤት ስራ አድርጎታል ይላሉ። የፖለቲካ ሳይንስ ተመራማሪዎች ሶሻል ኮንትራክት ይሉታል። የመግባቢያ ሰነድ፣ የቃል ኪዳን ሰነድ መፈራረም ይቻል ነበር። በተለይ የለውጡ የፖለቲካ ሀይሎች ሁሉም የተግባቡበት ጊዜ፣ አጀንዳቸውን ፍሬም ያደረጉበት ጊዜ ስለነበረ ሰነዶች መፈረም ይቻላል። ቃል ኪዳን ሰነድ መፈራረምህ ሰዎች ለዛ ቃል ኪዳን ሰነዳቸው ታማኝ እንዲሆኑ፣ መንገድ እንዳይቀይሱ፣ ሀሳብ እንዳይቀይሩ ያደርጋቸዋል። ይህ ሳይደረግ አለፈ። ኢህአደግ ሌላ የቤት ስራ ተቀመጠ ይሄ ቤት ስራ እያደገ ሄዶ በርካታ የሀገሪቱን ጉዳዮች የፖለቲካ አጀንዳ ሆነው ተቀመጡ። የባንዲራ ኢሹ፣ የዋና ከተማ ኢሹ፣ የቋንቋ ኢሹ፣ የምርጫ ኢሹ፣ የመንግስት አወቃቀር ኢሹ በአዲስ መልክ ጥያቄዎቹ ተሻሽለው አጀንዳ ሆኑ። በ2012 ምርጫ ማካሄዱ አዋጭ ይሆን? ኢትዮጵያ ምርጫን የማራዘም እድል አላት ብዬ አላምንም። እኔ የማሊን ምሳሌ እንደ ምሳሌ ላንሳለሁ። ያን ጊዜ አልቃይዳ በጣም የገነነበት ጊዜ ነበር ና ሰሜን አፍሪካ ላይ በሰሜን ማሊ የነበሩ ተዋረጎች አስተዳደራዊ ና መዋቅራዊ ምክንያቶችን እንደ በደል በማንሳት ከነዛ ክንፎች ጋር በመገናኘት ወጣ ገባ የሚሉ እነ ጋዳፊም ችግር ውስጥ የነበሩበት ጊዜ ነበር። ያን ጊዜ የማዕከላዊ መንግስቱ በሰሜኑ በኩል ያለብኝ የጸጥታ ስጋት አደገኛ ስለሆነ ምርጫ ማካሄድ አልችልም ብሎ ምርጫውን አራዘመው። ይሄ በጣም ጥሩ ምክንያት ሆነና ከባማኮ ጭምር ያሉ ተቃራኒ የፖለቲካ ኃይሎች ተባብረው ማሊን አፈረሷት ደካ ሰላማም ቢሆን ምርጫ ማካሄዱን እኔ እመርጣለሁ። ግን ምርጫ ማካሄዱ ምንም ሪስክ የለውም እያልኩ አደለም። በመንግስት በኩል ቅድሚያ መሰራት የሚገባቸው ነገሮች ከተስተካከሉ ምርጫው መካሄድ ይቻላል። ከላይ እስከ ታችኛው ክፍል ድረስ ነፃና ገለልተኛ ምርጫ ቦርድ ማዋቀር ነው። ነፃና ገለልተኛ የፀጥታ ኃይልም ማዋቀር ይጨምራል። ፍትህ አካልን ሪፎርም ማድረግ ይጠይቃል። መንግስት የሕግ የበላይነትን በአስተማማኝ ሁኔታ ማስከበር ሲችል ነው። እናስ ከአዲሱ አመት ምን ይጠበቃል? ሌላ በጣም ትልቅ ፋክተር አለ። ከስልጣን የተባረሩት ኃይሎች ሴራ በገንዘብ ያላቸው የፖለቲካ ኔትወርክ ሀገሪቷን እየተበተቡ ዚህም እዛም የልደት ሻማ በሚመስል መልኩ በግጭት ሲያበሯት ሰነበቱ። ይሄ እልባት ሳያገኝ 2012 ሌላ ፈተና ይዞ ይመጣል። ሀገራዊ መግባባት የመፍጠር አገራዊ አንድነትን የማጠናከር ሁሉም ዜጋ በየአካባቢው የኢትዮጵያነት ስሜት እንዲኖረው የያዝነውን አንድ ፖለቲካና ኢኮኖሚ ማህበረሰብ የመገንባት ግብ በሚያረጋግጥ መንገድ ስራ መስራት እንደሚጠይቅ ነው የሚያሳየው። የታላቋን አገር ታላቅ ሕዝብ ታላቅነት ማስቀጠል የሚቻለው መሰረት በሌላቸው የጥላቻ ትርክቶች ተጠልፎ ራስን በማሳነስ ሳይሆን ተተኪው ትውልድ የሚኮራበትን አሻራ በማስቀመጥ መሆን አለበት ይላሉ አስተያየት ሰጪዎቹ። መልካም አዲስ ዓመት። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ። ከደሴ አመሰግናለሁ። መስፍን፣ ላንተም እንዲሁ መልካም አዲስ ዓመት። ወደ ተከታዩ ዘገባችን እናልፋለን ንግድና ምጣኔ ሀብት ወጣት አብዲሳ ባጫ የኢትዮጵያን የግብይት ስርዓት ለማዘመን ያግዛል የተባለ የአፍሪካ ዲጂታል ግብይት አገልግሎት በእንግሊዝኛ አፍሪካ ዲጂታል ማርኬቲንግ ሰርቪስስ የተባለ የቴክኖሎጂ ፈጠራ ባለቤት ነው። እንደ አውሮፓውያን አቆጣጠር በ2017 ጀርመን ላይ በተካሄደው የዓለም የወጣቶች የስራ ፈጠራ ትዕይንት ላይ ኢትዮጵያን ወክሎ በመወዳደር ከ176 ሀገሮች ከተውጣጡ አንድ ሺ ወጣቶች ውስጥ ሶስተኛ ሆኗል። በፈጠራ ስራዎቹና በወጣትነት ዙሪያ አብዲሳ ከፀሐይ ዳምጠው ጋራ ቆይታ አድርገዋል። በተለያዩ አካባቢዎች ቆሻሻ ተከምሮ ሳይነሱ ካያችሁ፣ ወንጀል ስፈጸም ስትመለከቱ ወደ አሁኑ ፎቶ አንስተው ወደሚመለከተው አካል በመላክ ብቻ መፍትሄ እንዲያገኝ ለማድረግ የሚያስችል አፕሊኬሽን፣ እንዲሁም የግብይት ስርዓቱን ለማዘመን ገዢና ሻጭ በቀጥታ ለማገናኘትና ለመሰል ችግሮች መፍትሄ የሚሆን ስራዎችን ሰርቷል። ወጣት አብዲስ አባ አንጫ ይባላል። ተወልዶ ያደገው በደቡብ ምስራቃዊ ኦሮሚያ ነንሰቦ ወረዳ ዶዶላ ከተማ ሲሆን በኮምፒውተር ቴክኖሎጂ ትምህርት ከሀረማያ ዩኒቨርሲቲ በመጀመሪያ ዲግሪ ተመርቋል። አብዲሳ ከተመረቀ ወዲህ በተለያዩ መንግስትና መንግስታዊ ያልሆኑ ድርጅቶች ውስጥ ተቀጥሮ ስራ ቆይቷል። ነገር ግን ተቀጥሮ መስራት አላማው ባልሆነው አብዲሳ ለራሱ ስራ ፈጥሮ በሙያው ሁለት አዳዲስ ስራዎችን ይዞ ወደ ህብረተሰቡ ብቅ ብሏል። አንደኛ የህዝብ ቴክኖሎጂ ዙሪያ እኛን ህዝብ ካፓብል ማድረግ አለብኝ ነው እምነት አለኝ ከዛ አንጻር ነው ኦሮ አይሲቲ ዶት ኮም ላይ ብዙ ጊዜ በአፋን ኦሮሞ የሚጽፏቸው ሚክር እንደዚያውም የተለያዩ አዳዲስ ወሬዎች፣ አዳዲስ ቴክኖሎጂዎች አሉ። በሁለተኛ በኩል ደግሞ አፋን ኦሮሞን ወደ ሳይንስ እና ቴክኖሎጂ አጠቃቀም ማምጣት አለብን ብዬ ስለማምን አፋን ኦሮሞ ዶት ኮም ዌብሳይት ከፍቼ የኛ ስቲል ካልበት አፋን ኦሮሞ መማር አለበት ብዬ ስለማምን አንዳንድ ለትምህርት የሚሆኑ ነገሮች እጽፍበታለሁ። ከዛ በተጨማሪ ደግሞ ፌስቡክን ወደ አፋን ኦሮሞ የማፍታት ማለት ጎግልን ትራንስሌት ኤማረግ ስራ የተጀመሩ ነገሮችን ውስጥ ተሳትፎ አለኝ እና በዚህ በኩል ለህዝብ የሚሆናል ብዬ ማመናቸውን ነገሮች ሲሰራ፣ በሌላ በኩል ደግሞ ቢዝነስ እንሰራለው። ምክንያቱም ቴክኖሎጂ አቅርቦት ላይ አንዳንድ ሶፍትዌር ዲቨሎፕመንት ዌብሳይት ዲዛይን እንደዚያውም ሆስቲንግ የሚባሉትን አንዳንድ የሚሰጣቸው ሰርቪሶች አሉኝ። በሁለቱም በኩል አለው። ወጣቱ በሁለት ሺ አስራ ሰባት አመተ ምህረት በጀርመን በተካሄደው የአለም አቀፍ ወጣቶች ስራ ፈጠራ ላይ ኢትዮጵያን ወክሎ ከአንድ መቶ ሰባ ስድስት ሀገራት የተውጣጡ ከአንድ ሺህ በላይ ወጣቶች መካከል ሶስተኛ ወጥቷል። ኢትዮጵያም በአብዲሳ ፕሮጀክት ብራዚልን እና ጋናን ተከትላ ሶስተኛ ወጥታለች። ለመሆኑ ይህ ወጣት የቀረጸው ፕሮጀክት ምን ይሁን? ፕሮጀክቱ ሲቲ ኮ ኮንትሮሊንግ ነው የሚባለው። ቆሻሻን ሪፖርት የማድረግ እንደዛም አንድ ችግር ቢከሰት ማንኛውም ሰው ሪፖርት ሲያደርግ ያንን ችግር ማፍታት የሚችል አካል ወደ አሁኑ ማግኘት ይችላል ማለት ነው። መረጃው ዋነኛው ሲስተማቲካሊ ኮንትሮል የማድረግ ነው። ከተማውም ማለት ነው አዲስ አበባ ላይ ነው የተሰራው። አሁን ለምሳሌ አንድ ሰው ሲጋጭ ወይም ሲደባደብ በእግረ መንገድሽ ካገኘሹ ካፍቸር አርገሹ ስልኪ በአካባቢ ያለው ፖሊስ ጣቢያ ጋር ይሄዳል ማለት ነው ፒክቸራቸው እና በቀላሉ ያንን ሰው ወይም ማግኘት ወይም ደግሞ ያንን ችግር እንዲፈት ለማድረግ የተዘጋጀ ሲስተም ነበር ማለት ነው። እንደዚ አይነት ወደ ሶስት አራት ሰብ ፕሮጀክቶች አሉበት። ሰሞኑን ደግሞ የሀገሪቱ የግብይት ስርዓትን ለማዘመን የሚያግዝ ገዢና ሻጩን በቀጥታ ለማገናኘትና ዋናው የሀገሪቷ ችግር የሆነውን የብራንዲንግ ስራ ላይ የሚያተኩር ድርጅት አቋቁሟል። አፍሪካ ዲጂታል ማርኬቲንግ ሰርቪስ ለሚባለው ድርጅቱ አብዲሳ እንዲህ ያስረዳል። አፍሪካ ዲጂታል ማርኬት የአገራችን የንግድ ተቋማትን የንግድ ድርጅትን ድርጅቶችን የማለወጥ የቴክኖሎጂ ያጠቃቀማቸውን የማለወጥ ቴክኖሎጂ እንዲጠቀሙ እናደርግና ከዛ በኋላ እነሱ በእጥፍ እንዲያድጉ፣ ከዛ በተጨማሪ ደግሞ የእኛ ህዝብ የሚፈልገውን ነገር ካለበት ሆኖ ማግኘት እንደችል። እዚህ ሀገር ያለው ብራንድ ብዙ ጊዜ የከለር የመልክ ብራንድ ነው የሚታወቀው። ግን በቴክኖሎጂካሊ ብራንድ የሚደረጉ አዲስ ስትራቴጂ ነው። የተለያዩ ሀገሮችን ተሞክሮ ነው እና ወደ እኛ ሀገርን ገፍቶ ለተለያዩ ድርጅቶች ብራንድ መደረግ አለበት ቴክኖሎጂካሌ ነው። አብዲሳ መተዳደሪያው ይህ የሶፍትዌሮች ስራ እንደሆነም ተናግረዋል። ሶፍትዌሮቹን ለተለያዩ ድርጅት አቀርባለሁ። የመንግስት ዩኒቨርሲቲ፣ የግል ዩኒቨርሲቲ፣ እንደዚውም የመንግስት መስሪያ ቤት ኦቢኤንን ጨምሮ፣ ኦሮሚያ ፍርድ ቤት፣ ወለጋ ዩኒቨርሲቲ፣ እንደዚህ አይነቶቹ ለተለያዩ ዩኒቨርሲቲዎች ነው እያቀረፍክ ያሉት እና አሁንም አንደር ዲቨሎፕመንት ያሉ የትምህርት ቤት ማኔጅመንት ሲስተም እንደዚያውም ሆቴል ማኔጅመንት ምናምን የሚባሉ የድርጅቶች፣ ለተለያዩ ድርጅቶች የተዘጋጁና እያዘጋጀ ነው ያለው ሶፍትዌሮች አሉ። አብዲሳ ለወጣቶች ባስተላለፈው መልእክት ስራ አይመጥነኝም ብሎ ሳይንቁ እችላለሁ ብሎ ከጀመሩ ለስኬት ይበቃሉ ብሏል። የእኛ አገር ወጣቶች ራሳቸውን እንዲሆኑ ፈልጋለሁ። ማንኛውም ስራ ክብር ነው ብዬ ስለማምን ከትንሽ ስራ አድጎ ትልቅ ቦታ ማድረስ ይቻላል። ስለዚህ ማንኛውም ስራ ሳይናቅ የኛ ወጣቶች ሁሉም ቦታ መሳተፍ አለባቸው ያገኙትን ማስራት አለባቸው ውጭ ብሎ ሰውን መጠበቅ የለባቸውም። የፈለጉትን ነገር ማድረግ አቅምና ጉልበት ስላላቸው ማለት አብዲሳ ሰሞኑን የከፈተው የአፍሪካ ዲጂታል ማርኬቲንግ ሰርቪስ በሁለት ሺ አስራ ሁለት አመተ ምረት እንደ ኢትዮጵያን አቆጣጠር ለአንድ ሺ አምስት መቶ ስራ አጥ ወጣቶች የስራ እድል ይፈጥራል ብሎ ተስፋ እንዳለውም ገልጿል ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ ፀሐይ ለዘገባው። የንግድና ምጣኔ ሀብት ዘገባችን ይቀጥላል። በበዓል ገበያዎች ዙሪያ እንነጋገራለን። ከበዓል ገበያ ድምፆች ሐዋሳ ላይ ዮናታን ዘበዴዎስ አለ። ሰሜ፣ ወይዘሮ ታደለች ዲደራሻ ባላለ። ሰሞኑን ያለው የገበያ ሁኔታ ጤፍም ያው እየጨመረ ነው፣ የቀነሰ ነገር የለም። ኪሎ 32 ነው። በርበረም ኪሎ 85 ነው። አንደኛው የሚሉት ከዚህ በፊት ያው 80ም ነበረ፣ 75ም ነበረ። አሁን ያው በምትባል ምክንያት 85 ነው። እየገዛ ነው ያለ ነው። ሽንኩርትማ መጀመሪያም እኮ ወደ አስራዎቹ ቤት ነበረ የምንገዛ። አሁን 15 16 እያለ አሁን ዛሬ 23 24 እያሉ ነው። በፊት 18ም ወርዶ ነበረ፣ 17ም ወርዶ ነበረ እኛ ዛሬ አሁን ሀያ ሶስት ሀያ አራት እያሉ ነው። ደረቁን ቅቢያውን ዛሬ ሶስት መቶ እያሉ ነው። ሁለት ከሀያ ገብቶ ነበረ፣ ሁለት መቶ ሀምሳም ተሽጦ ነበረ። ዛሬ ግን ሶስት መቶ እያሉ እንግዲህ መንግሥት ይሄን ነገር አይቶ ሸማቾችን ቢያመ አሁን ዘይት ብታ የሱፍ ዘይት አራት መቶ አራት መቶ አስራ አምስት አራት መቶ ነው፣ አራት መቶ ዘጠናም አለ አራት መቶም አለ እንደ ሱቁ ይለያያል ደግሞ ዋጋው ያው እንግዲህ ዋጋውን ግሽበት መንግሥት አይቶ ብቀንስልን፣ በሸማቾችም የሚመጣውን አይቶ ቢያስመጡልንና ያው ወደ ገበሬ አካባቢ ያለውንም ያው ብቀንስ ነው። እንግዲህ ሌላ ምን ይብላል? ስሜ ለም አሸናፊ ይባላለሁ። በእህል ንግድ ነው የተሰማራሁት። ጤፍ፣ በቆሎና ሩዝ ነው እዚህ የሚቀርበው። የማመጣው በግሌ ከወለጋ ነው። አሁን በቆሎ የሚመጣው የበቆሎ ዋጋ የሚሸጠው እዚህ በችርቻሩ የአንድ ኪሎ ዋጋ 13 ብር ነው። ከነ ወፍጭ አምስት ኪሎም ገዛ፣ መቶ ኪሎም ገዛ እንድ አይነት ነው የሚሸጥ በዚህ አሁን እሌጋ ባለው ዋጋ ይህንን ነው የሚመስለው። ጤፍ ደግሞ አንደኛ ደረጃው 33 ብር ነው። መጨረሻው ደግሞ ስድስት ሰባተኛ ደረጃ አምስተኛ ደረጃ የሚባለው ደግሞ እስከ 27 ሳ ነው ስለዚህ በዛ መሀል ነው ያለው የጤፍ ዋጋ። እንደምታየው ገበያው የምታየው እንግዲህ ሰው አማርጦ እንደ ልብ እየገዛ ነው። ሰርክ ክብረ በዓላት በመጡ ቁጥር የዋጋ ግሽበት በሀዋሳ ከተማ እንደሚስተዋል ነው ገበያተኞች የሚገልጹት። መንግስት ዜጎች በመሠረታዊነት የሚጠቀሟቸውን እንድነስ እንደ ዱቄት ዘይትና ስኳር ያሉ ምርቶችን ለማቅረብ ጥረት ቢያደርግም በሸማቾች ህብረት ስራ ማህበር የክህሎት የአቅምና የስነ ምግባር ችግር የተነሳ ማስተንፈስ እንዳልተቻለ ነው ሸማቾች የሚገልጹት። የዋጋ ንረትን በተመለከተ ተጠቃሚዎች የሚያነሱትን ጥያቄ ለክልሉ ንግድና ገበያ ልማት ቢሮ የህዝብ ግንኙነት ዳይሬክቶሬት ዲሬክተር አቶ ወጠተሾ አቅርበላቸው ነበር። በመንግስት የሚቀርቡ የድጎማ ፍጆታ ምርቶች በተቻለ መጠን በሁሉም አካባቢዎች ላይ በአሁኑ ሰዓቱ በተሟላ መልኩ እየቀረበ ነው የነበረው። በተለይ ዘይት ምርት ወንዶ ንግድ ኩባንያ የሚያቀርብባቸው አብዛኛው የእኛ ዞኖች አሉ። ወደ አስር መዋቅር ደረጃ የሚደርሱ እነዚህ አካላት ላይ የውጭ ምንዛሬ እጥረት ምክንያት ሁለት ወር ያክል ዘይት አልቀረበም ነበር። ይህም በዓሉን በፊት የሚቀርብበት ሁኔታ ጥሬት እየተደረገ ነው ያለው እስከ ሞጆ ገብቷል። በአሁኑ ሰዓት ወንዶ ንግድ ኩባንያ የሚያከፋፍልባቸው አካባቢዎች ላይ እስከ በዓል እዚኛው በዓል ከደረሰ ጥሩ ካልደረሰም ወደኛው በዓል ድረስ ምርቱ ተሸጋግሮ ወደ ህብረተሰቡ ደርሳል የሚል እምነት አለን። ከሱካር አቅርቦት አንጻር አሁን በነበረው በአርባ አምስት አንዴ ነው የሚሰጠው ሱካር እነዚህ ዙሩን ጠብቆ አሁን የስርጭት ሂደቱ መጥቷል። በየአካባቢ ላይ የሱካር ስርጭቱ እየገባ ይገባ ያለበት ሁኔታ ነው ያለው። ሌላው ስንዴ አቅርቦት ጋር ተያይዞ ዳቦ አቅርቦቱ ያው በተሟላ በልኩ ከዚህ በቀደም ከህዳር ወር ጀምሮ ሃምሳ ፐርሰንት ነበረ ስንዴ ስቀርበ ነበረው። አሁን በዚኛው በነሐሴ ወር ጀምሮ መቶ ፐርሰንት ለህብረሰቡ በዳቦ ደረጃ ተጋግሮ የሚሸጥ አቅርቦቱ በተሟላ ደረጃ ወደ ፋብሪካዎች አንስተዋል። ወደ ህብረሰቡ የተቀላቀለ ዳቦ ተጋግሮ እንዲደርስ እየተደረገ ነው ያለው፣ ጥረት እየተደረገ ነው ያለው። ግን ሆኖም እነዚህ ምርቶች ከህብረሰቡ ፍላጎት ጋር እየተጣጣመ አይደለም። በዓሉን ተከትሎ ገበያቸው የሚደራላቸው የነዶሮ የነበግና የጤፍ ተራዎች ዋጋ ጋሽቧል። ለአብነትም አንድ ኩንታል ጤፍ ከወራት በፊት ከሚሸጥበት 2900ና 3000 ብር እስከ 3300 እንዲሁም እስከ 3400 እንሮዋል። ሆኖም ገበያተኛውና በዓሉን ለማክበር ሽር ጉድ የሚለው ህዝብ መጠኑን ቀንሶም ቢሆን ከመሸመት አልቦዘነም። ለአሜሪካን ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ከዚሁ ከንግድና ምጣኔ ሀብት ብዙም ሳንርቅ ምንዛሪ በኢትዮጵያ ብሔራዊ ባንክ የዛሬ ዝርዝር መሰረት አንድ የዩናይትድ ስቴትስ ዶላር 29 ብር ከ78 ሳንቲም ነው የባንኩ መሸጫ ዋጋ። የባንክ መግዣ ዋጋ 29 ብር ከ20 ሳንቲም ነው። ወደ ኤንቢኢ ጂኦቪ ኢቲ ጎራ ብትሉ ሌሎች 18 ምንዛሪዎችን ማግኘት ትችላላችሁ። ነገ ጳጉሜ ስድስት የአዲሱ ዓመት ዋዜማ በአብዛኛ የኢትዮጵያ ክፍሎች ዝናባማ እንደሚሆኑ ነው የኢትዮጵያ ሜቴሮሎጂ ኤጀንሲ የተነበየው ከፊል ደመናማ ከሚሆኑት ከጎዴ ከሞያሌና ከሰመራ በስተቀር ብዙዎቹ አካባቢዎች ዝናባማ ናቸው። ወደ ኢትዮሜት ዶት ጂኦቪ ዶት ኢቲ ጎራ ብትሉ ከ3 ከ32 የተለያዩ ግዛቶች የወጡ ዘገባዎችን ታገኛላችሁ። ስለ መረጃው እናመሰግናለን ሶሎሞን። የተከበራችሁ አድማጮች ለዛሬ ማክሰኞ ምሽት የተሰናዱት ዝግጅቶች በዚሁ ይጠናቀቃሉ። በእኛ በኩል የትግርኛ ዝግጅት ቀጥሎ ይቀርባል። አብራችሁን ስለቆያችሁ እናመሰግናለን። ስናስተናግዳችሁ የቆየ ነው ሰለሞን አባተና ቆንጅ ታየንን። በሰላም ደሩ ደና ደሩ።